በተባበሩት መንግስታት የአሜሪካ አምባሳደር ቶማስ ግሪንፊልድ በኢትዮጵያ ያለው የሰብአዊ ሁኔታ እጅግ አሳሳቢ መሆኑን ገለጹ። አምባሳደር ግሪንፊልድ በዩናይትድ ስቴትስ የውጭ ጉዳዮች የሴኔት ኮሚቴዎች የእጩዎች መስማት ሂደት ላይ የኢትዮጵያን ጉዳይ በተመለከተ ማርኬ ከተባሉ እንደራሴ ተጠይቀው በኢትዮጵያ ያለው ሁኔታ እጅግ አሳስቦኛል። ከሶስት ዓመት በፊት ይህችን አገር አዲሱ ጠቅላይ ሚኒስትሯን እርሳቸው ፕሬዚዳንት ብለው ነው የገለጹት እያከበርን ነበር ብለዋል። We were celebrating the possibilities of uh of their being able to move forward we and yam yam in with a feat Yemer Ramit, Dilsilegetta Macho, Le Haswacho, Bilsagina, Yem Yamit, Gizana Oblin, Tess Ahun Karasacho, Hisbagar, Tornet, lainacho Yetawab Berut Mengestat, Hunet Howon Karabuito, indeed Millash Mist at Nan Lib May to It is important. አያይዘውም በተለይ የሰብአዊ ሁኔታው እጅግ አሳሳቢ ነው። ስለዚህ የሰብአዊ እርዳታ ድርጅቶችና ሰራተኞች በትግራይ ክልል ውስጥ ያለውን ሁኔታ እንዲያው ሁኔታዎችን ማመቻቸት አለብን። በተጨማሪም ምን እየተካሄደ እንዳለ ከጠቅላይ ሚኒስትሩ ጋር በጣም ግልጽና ቀጥተኛ የሆነ ውይይት ማካሄድ እያደረጉ ያሉት ነገርም እንዲቆም መወትወትና ግጭቱ እንዲጠናቀቅ ማድረግ አለብን ብዬ አስባለሁ ብለዋል። ምክንያቱም በቀጠናው ላይ ሰፊ የሆነ ተጽዕኖ እያሳደረ ነው ብለዋል።